ዶክተር ተስፋ ማርያም ማሃሪ ትውልደ ኤርትራ የሆኑ ለንደን የሚገኘው ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። ፕሮፌሰር ብሩክ ኃይሉ በዩናይትድ ስቴትስ የኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ቀደም ሲል የኢትዮጵያ መንግሥት የአልጀርስን ስምምነትና የሄጉን የድንበር ኮሚሽን ውሳኔ እንደሚቀበልና ለተግባራዊነቱም እንደሚሠራ እንዳሳወቀ ጋብዣቸው ነበር። ሁለቱን ምሁራን ሰፊ ትንታኔ ሰጥተው ነበር። ከወር በፊት ያነሷቸው ሐሳቦችና ምኞቶቻቸው ዛሬ እውን ሲሆኑ ወይም ወደ መሆን ሲቃረቡ ከያሉበት መልሼ ያገኝቻቸዋለሁኝ። ፕሮፌሰር ብሩክ አቤት፣ ከቶ ሰለሞን ዶክተር ተስፋ Редактор ሰላም፣ ሰላም ብሩክ። ሰላም ሰለሞን። እንኳን በሰላም አገናኘን። በስቃ አሜን። አሜን። ዶክተር ተስፋ ማርያም እንደምንህኔ? ወንድም እንኳን ተገናኘን እንደገና። ታሪካዊ በሆነ ቀን ነው የምንገናኝ ዶክተር ተስፋ ማርያም። ምናልባት ዕዳ እንግዲህ ሳይበዛብዎት አይቀርም። ጉርጉሱ የምንገናኝ ብለው ቃል ገብተዋል፣ እየተዘጋጁ ነው ይመስለኛል። ዕቁብ መግባትም ሳይኖርብዎት የሚቀር አይመስለኝም። ደስ እያለኝ ደስ እያለኝ፣ የኔ ቤት ሪሞርገጅ ማድረግ ካስፈለገም ይደረጋል። በደንብ ድግስ ነው የምናደርገው ከዚህ በላይ ደስታ ቀን ሊኖር አይችልም ለሁለቱ ህዝቦች። እና በጣም ነው ደስ ያለን እና ተዘጋጁ፣ እኔም እዘጋጃለሁ። ዶክተር ብሩክ እንግዲህ እዘጋጁ እርስዎም፣ እንዘጋጃለን። በጣም ደስ የሚል ቀን ነው። በጣም ታሪካዊ ቀን ነው። እስቲ ሁለቱን ሀገሮች ለማቀራረብ ወደ ጉዳይ ልግባ በቀጥታ ሁለታችሁም ስራ ላይ ናችሁ ያላችሁት፣ በተለይ ዶክተር ብሩክ ደግሞ አይሮፕላን ጣቢያ ላይ ነው ያሉት፣ አይሮፕላን እየጠበቁና ጊዜያችንን ለመሻማትም ያህል እንግዲህ እስቲ አሁን ባለው ሁኔታ በኢትዮጵያና በኤርትራ መካከል ያለው ግንኙነት ሞቅ ያለ ይመስላል። ነገር ግን ትግራይ ውስጥ በሚታየው ሁኔታ በህወሀት መሪዎች አካባቢ ባለው ስሜትና መንፈስ ይሄ የተሟሟቀና የተጋጋለ ሁኔታ ዘላቂ ሊሆን ይችላል? ይሄ የደስታ ስሜት የፈንጠዝያ ሩቅ ሊያስኬድ ይችላል ብላችሁ ታስባላችሁ? እስቲ ከዶክተር ተስፋ ማርያም ልነሳ እንግዲህ በእኛው አይነት ፖለቲካ ስታየው አንዱ አካልን አዋስነህ አንዱ አካልን ስታቅፍ የሚመጣው ችግር ሁሌ አሸናፊና ተሸናፊ የሌለበት ነገር መፈለግ ያለበትም ለዚህ ነው ምክንያቱም እንግዲህ የኤርትራና የኢትዮጵያ ሰላም በተለይ በትግራይ ህዝብ ዋጋ መሆን የለበትም ምክንያቱም የትግራይ ህዝብም የኢትዮጵያ አካል ነው ከኢትዮጵያም የቀረበው ለኤርትራ የትግራይ ህዝብ ስለሆነ እነሱን የሚጎዳ ሰላም መኖር የለበትም ግን እኔ እስከማየው ድረስ ምንም ምክንያት ትግራይን የሚጎዳ ነገር ምንም ምክንያት ስላላየው ይህን ነገር ቀጣይነት እንዳለው አረጋግጣለሁ። ምክንያቱም እኔና ትግራይ ያሉት እኔ መሰሎች ወይም የኤርትራ ህዝብና የትግራይ ህዝብ ከሰላም በስተቀር ሌላ ምንም ምንም ምንም ሌላ ከዛ በላይ ሌላ ፍላጎት እንደሌለው በእርግጥ ስለማወቅ አንዳንዱ ከዛው ተገልለናል ብለው የሚፈሩ ወይም የሚያኮርፉ ሰዎች ቢኖሩ እንግዲህ ለጊዜው ሁለቱም ህዝቦች እንዲታገሱ ሞክረዋቸው በሰላም ይህን ነገር በቀጣይነት እንደሚኖረው እርግጠኛ ነኝ። ቀጣይነትም መኖር አለበት የሚል ነው። ምክንያቱም በዚች ሰላም የሚጎዳ አካል የህብረተሰብ አካል ወይም ህብረተሰብ የለም መኖሩም የለበትም ስለምል ነው ዶክተር ብሩክ እኔም እጋራለሁ ከዶክተር ተስፋ ማርያም ጋር ትልቁን ስዕል ስናይ ዛሬ በጣም ታሪካዊ ቀን ነው ለሁለቱ ሀገሮችና ለሁለቱ ህዝቦች እሱ ላይ ስናተኩር ኤርትራም ህዝብ ሆነ ኢትዮጵያ ህዝብ ትልቅ የደስታ ቀን ነው አዲስ ምዕራፍ የተከፈተበት ቀን ነው ላለው ቦርደሩ ላይ ያለው ህዝብ በተለይ በዛም በዚህም በኩል ያለው ትግራይ ህዝብ ቢሆን እኔ ከወዲሁ መገመት የምችለው የዛሬውን እኮ በደስታ እንደሚቀበል ነው ዋናው መርሳት አይደለብን፣ አብዛኑ ህዝብ ይቀበለዋል ይህን ጉዳይ። የተቀረውን ግን ትናንሾቹን ወይም ነጥቦች በተመለከተ ዛሬ ኔጎሽዬሽን በሁለቱ መሪዎች መካከል ሲጀመር ይህንን ቁርሽ የሆነውን የቦታ ጥያቄ መሳሰለውን እየተፈታ ሲሄድ ያኔ አሁንም ቅር ያለው ወገን ያለውን ቢሆን እዛ ይህንን በበጎ እንደሚቀበል ነው ማየው። አንድ መርሳት የሌለብን እኔ ሁሌ ማተኮረው ህዝቡ ላይ ነው። የኤርትራ ህዝብና ኢትዮጵያ ህዝብ ደስተኛ ነው ብዬ እገምታለሁ በዛሬው ቀን አንደኛ። ሁለተኛ ድርጅቶችን ለይተን ማየትም ይገባል። ለምሳሌ በሁለቱም ሀገሮች ያሉ ድርጅቶች አሉ። መሪ ድርጅቶች ግን በዛም በኤርትራም ሆነ በኢትዮጵያ በኩል እያንዳንዱ ትግራይ ህዝብ እያንዳንዱ ኢትዮጵያ ህዝብ መሪውን ድርጅት ቲፒኤልኤፍን አባል ነው ወይ ለመጠየቅ አለብን፣ ወይ ሻቢያም አባል ነው ወይ ማለት አለብን። ሁሉም አይደለም። ይህን መለየት አለብን። ህዝብን በህዝብነት ፍላጎቱንም ማስተናገድ ይገባል። እና ድርጅቶች አሉ። ድርጅቶች ውስጥ የሚቀበሉ ማይቀበሉም አሉ። ያ ግን ጊዜ የሚፈታው ነው። አሁን በዝርዝር ውይይት ሲጀመር ያለ ጥርጥር የድርጅት አባል እንኳን የሆኑት ማለት በትግራይ በኩል ያሉት ይሄ የዛሬው ትልቅ አድቫንቴጅ ትልቅ በጎ ነገር የሚያመጣ መሆኑ በመገንዘብ ቀናትን ቀናት በሳምንታት በኋላ በዝርዝር ሁኔታውን ሲያውና ሰከን ባለ ሁኔታ ሲያዳምጡት ጉዳዩን ተቀብለው የሚሄዱ ይመስለኛል። ምክንያቱም ሶሉሽን መፍትሄ በግድ ያስፈልጋል እየተንከባለል የመጣ ጉዳይ ስለሆነ በዛ በበጎ የሚቀበሉታል። አሁን ቅር የሚል ወገንም ቢኖር አብዛሃኑ ተቀብሎታል፣ የሚቀበለው ነው። ግን አናሳው ወይም በጣም በምሬት እንዴት እንዲ ሊሆን ይችላል ሉ የድርጅት አባል ሰዎች የመሳሰሉትም ሁሉም ሳይሆኑ ጥቂቶቹ በግድ ጊዜው ያመጣውን ኦፖርቹኒቲ፣ ለሰላም እነሱም በማላመጥ በግልጽ ሁኔታ አወዳድረው በማየት እንደሚቀበሉት ነው የሚገምተው። መጀመሪያ ላይ እንቢ ማለትም አንዳንዴ የሰው ሊጠባይ ነው። ኋላ ግን ጠቀሜታው ሲታይ ይቀበሉታል የሚል አስተያየት ነው ያለኝ። አመሰግናለሁ። መቼም ሁለታችሁን አሁን አገናኝቼ እንደዚህ በዚህ ሁኔታ ማነጋገሬ በጣም ነው የሚያስደስተኝ። ምክንያቱም የኢትዮጵያ መንግስት በተለይ ጠቅላይ ሚኒስትሩ ያንን የአልጀርስ ስምምነትን ሀገራቸው እንደምትቀበል ካሳወቁ በኋላ በመጀመሪያ እናንተን ነበረ ያቀረብኩት። ወዲያውና የኤርትራ መንግስት ትንሽ ዘግይቶ ነበር መልስ ለመስጠት። በጣም ሲጠበቅ ነበረ። በተለይ ዶክተር ተስፋ ማርያም ሲማጸኑ ነበር መንግስቴ ምላሽ እንዲሰጥ እፈልጋለሁ የድሮውንም ቢሆን ብለው፣ ዶክተር ብሩክም እንደዚሁ ምላሽ መስጠት እንደሚያስፈልግ መግባት እንደሚያስፈልግ ወደዚህ ጉዳይ አሳስባችሁ ነበር ሁለታችሁምና። ለመሆኑ ዶክተር ተስፋ ማርያም የደረሱበት ነገር አለ? ምንድን ነው የኤርትራን መንግስት ያንን ያህል ያዘገየው፣ ለመቀበል የኢትዮጵያን ጥሪ፣ የኢትዮጵያን ጥሪ ለመቀበል ያዘገየው? በእኔ አስተያየት እንግዲህ አንድ ያን ያህል ትቤት ማምጣት ያስፈል አቃሎ ብሎ አናሊሲስ ነው የምንሰጠው በእኔ አስተያየት ኢህአዴግ ነው አገሩን የሚመራው ኢህአዴግ ደግሞ እስካሁን ድረስ የኢህአዴግ የነበረ አሰራር ቲፒኤልኤፍ ወይም ወያነ ህድነት ትግራይ ታላቅ ሚናና የመሪነት ሚና እንደነበረው ከሁሉም ይህም ቢሆን ነው እንግዲህ ትንሽ በሁለቱ ድርጅቶች መካከል የነበረው ትሪቪያል አማርኛው ብትረዳኝ ማይረባ ነገር ያተጋኖ ሁለቱ ናገሮች ወደ ውያ ያመጣው ለምን ይህን ጉዳይ እንግዲህ ቦርደሩ ጠረፉ በትግራይና እንደ ምክንያት ሆኖ የመጣው ማለት ነው። ለውጊያው ምክንያት ሆኖ የመጣው በትግራይና በኤርትራ ያለው ጠረፍ ወይም ትናንሽ መንደሮች ወይም ባድመ ተብሎ ከመጣ በመጨረሻው ግን ቲፒኤልኤፍ መላው ኢትዮጵያን አዝሙት ሆኖ የመጣ እንግዲህ ነገሩ የሁለቱ ድርጅቶች ጉዳይ ሳይሆን የመላው የሁለቱ ሀገሮች ጉዳይ ሆኖ እንዲሰፋ ጠቅላይ ሚኒስተር መለስ በዛም ጊዜ በነበሩት መሪዎች ፓርላማን እንዲያሳውቁ ኢትዮጵያ ተወረረች ብለው ሀገሩን እንዲያሳውቁ ተደርገው በዛው መልክ እንግዲህ ሁለቱ መሪዎች በቴሌፎን ይገናኙ እንዳልነበሩ፣ በዛ ቀን ግን ነገሩ ሁሉ ተቋርጦ ወደ የሁለቱ ሀገሮች ውጊያ ሆኖ ኦሮሞው፣ ወላይታው፣ አማራው፣ መላው ኢትዮጵያ የኢትዮጵያ ጉዳይ ሆኖ ኤርትራ ጋር ዘመተና፣ ነገሩ መያዣ በሌለው ሁኔታ ያሁሉ ፍጅት አየን። አሁን እንግዲህ ቲፒኤልኤፍ ያን ያህል የበላይነት ይዞ ሲያዘምት የነበረው አሁን በትክክል ነገሩ የዶክተር አብይ መምጣት ይህን ነገር ትክክለኛ ለውጥ ነው ወይ ብሎ የኤርትራ መንግስት እንግዲህ በጥንቃቄ ያችን ነገር ማየት ይቅርስ የኢትዮጵያ መንግስት ሳይሆን የኤርትራ ሕዝብም ጭምር እውነት ነው ወይ ደስታ ውዛው እያለ እውነት ነው ወይ ይህ ጉዳይ በሀቅ ዶክተር አብይ የተነሳበት ነገር ሰራዊቱን፣ ድርጅቶቹን መርቶ ህዝቡን አነሳስቶ ይህን ነገር ደሊቨር ለማድረግ ይችላል ወይ ተብሎ ነገሮችን በጥሞና ለማየት የተደረገ ጥንቃቄ ሆኖ ነው የታየኝ። ከዛ በኋላ እንግዲህ ነገሩን ካዩት በኋላ ያያችሁት ፍጥነት እንግዲህ ምን ያህል በኤርትራ በኩል የሰላም ጥማት እንዳለ ነገሮች አንርሳ፣ ወንድሞች እዚህ እነዚህ ሀያ ዓመታት ያሳለፍናቸው የነበረው ምሬት የነበረው ሞት የነበረው ግዞት ባህር ላይ መግባቱ ስናየው እኮ አሁን በዚሁ ቀን ደስታ ማሳየት የሚከብደው አካል ወይም ድርጅት ካለ በእውነት ማሰብ አለበት። የሁሉ ግፍ የታየበት ለምን ማን ጥቅም አገኘ? ከዚች ከሞት በስተቀር ይህን ህዝቡን እንግዲህ ተንበርክከህ ይቅርታ መጠየቅ ነው ያለበት የሆነው ድርጅት በዛሬው ቀን ይችን ነቀር ማኩረፍ ወይም በዚህ ወይም ለእኔ ለምን እኔ ውስጥ መኖር አለብኝ ብሎ ከመጠየቅ ይልቅ ይቅርታ መጠየቅ እዚች፣ እንግዲህ የፖለቲካ ስህተት አድርገናል በሆነው መልክ እዚች ውግባት ውጊያ መግባት አልነበረብንም፣ ህዝብ መጥፋት አልነበረበትም ብለን መናገር ነው የሚገባን እና በኤርትራ በኩል ጥያቄ ላይ መመለስ የኤርትራ ህዝብ አንድ ስለሚከብደው ይህን ነገር የውጊያ ነገር የአምሳ ዓመት ውጊያ ነው የሀያ ዓመት ውጊያ አይደለም። በውጊያም እንግዲህ ይኸው የመጨረሻ ሰላም ሊመጣ ነው ወይ? ኤርትራና ኢትዮጵያ አብሮ በሰላም የሚኖሩበት ጊዜ ሊገኝ ነው ወይ? በትክክል አሁን ይኸው የቲፒኤልኤፍ ለውጥ ሶሪ ይኸው የኢህአዴግ ውስጥ የታየው ለውጥ ትክክለኛ ነው ወይ ብሎ ነገሩን ለመገምገም ለማየት የተደረገ ጥንቃቄ ይመስለኛል። ለዚሁ ደግሞ የታየው ምስክር ፍንጩ ከተገኘ በኋላ መተማመኑ ከተገኘ በኋላ ሕዝቡ በመሀል ሀገር እና በኤርትራም በውጭ ሀገርም የታየው ደስታ ምስክሩ ነው። ስለዚህ ጊዜያዊ ጥንቃቄ ይህ ለውጥ ትክክለኛ ነው ወይ የሀቅ ነው ወይ ውስ ሊቀለበስ ይችላል ተብሎ የተደረገ ጥንቃቄ ይመስለኛል። አረዘም እኮ ይቅርታ። አመሰግናለሁኝ ዶክተር ተስፋ ማርያም። ዶክተር ብሩክ የሚጨምሩት ነገር ይኖራል ከዚህ የተለየ? አዎ ለመጨመር እንደው ባጭሩ ጥያቄውን ለዶክተር ስታቀርብላቸው እንደተረዳሁት በዶክተር አብይ የሚመራ ኢትዮጵያ መንግስት ትልቁን እርምጃ የወሰደ ወስኖ ነው የምለው ምክንያቱም ገፋ አድርጎ በቃ ውሳኔውን ተቀብለናል፣ አሁን ለሰላም ዝግጁ ነን፣ ኢትዮጵያ ዝግጁ ናት፣ እንነጋገር ብሎ ኤክስትራ ማይልም ሄዶ አቅርቧል እንግዲህ ለዛ ወዲያው ፈጣን መልስ በኤርትራ በኩል አላገኘም። ያው መንግስት አመዛዝ ነው ምን ብለው መጨረሻ ላይ ኤርትራ መንግስትም በጎ ምላሽ ሰጥቷል። እኔ የምለው ምንድን ነው የኤርትራ መንግስትም ምርጫ ያጣ ነው ይመስለኝ። ምክንያቱም ይሄንን በጎ ድርጊት፣ በጎ ኦፈር ልበልህ፣ ግብዣ ማለት ነው በበጎ ካልተመለሰ በኢትዮጵያ ህዝብ ብቻ ሳይሆን የኤርትራ ህዝብም ሀዘኑን ያሰማል። ስለዚህ ምንም ምርጫ አልነበረም። እንዲሁም እኔ የምለው የኤርትራ መንግስት ኮርነርድ ሆነዋል ብለው በበጎ ነው ኮርነር ሆኖ ኮርነር ሆኗል ሲሉ ትንሽ የበጎ መንፈሳ እንደው ተገፍቶ ይመስላል። ኖ ማለት የምንድነው አጣብቂ መልስ፣ በጎ ምላሽ መልስ መስጠት ይጠበቃል። በዛ መሰረት በትንሽ ተጽዕኖም ስለነበረ ነው ዲፕሎማቲካሊ ለመመለስም ያው ሁለት ሳምንት ቢፈጅም እርምጃ የወሰዱት ለማለት። ምክንያቱም የኤርትራ ህዝብም ይጠይቃል፣ የኢትዮጵያ ህዝብም ይጠይቃል። ምክንያቱም የኢትዮጵያ ህዝብና የኢትዮጵያ መንግስት አቋም ወስዷል። ኦልሬዲ ለሰላም ያለውን የኤርትራ መንግስትም ያንን ሬሲፕሮኬት ማድረግ ነበረበት፣ ተመጣጣኝ መልስ መስጠት ነበረበት። የሚገባ ሬሲፕሮኬት አድርጎት ይኸው ዛሬ ያየነውን ታላቅ ደስታ እና መቼም በጣም ግሩም የሆነ አቀባበል በአስመራ በኤርትራ መዲና ማየት ተችሏል ነው ማለት ው። እዛ የኢትዮጵያ ባንዲራ ከሰሞኑ ጀምሮ ሲውለበለብ ነበር በተለያዩ ከተሞች ውስጥ፣ አስመራ ብቻ ሳይሆን ከረን፣ መንደፈራ የመሳሰሉ ሌሎች ከተሞችም ውስጥ ነበር የሁለቱ ሀገሮች ባንዲራዎች ሲውለበለቡ የነበሩት። እስቲ በዚህ ላይ አንድ ሌላ የሚነሳ ጥያቄ ላንሳ ደግሞ በተለይ የኤርትራ ተቃዋሚዎች የሚያነሱት ነገር አለን። እንዴት ነው የኢትዮጵያ መንግስት እንዲህ አይነት የሰብአዊ መብቶች ረገጣ ካለበት መንግስት ጋር እንዴት ነው የኢትዮጵያ መንግስት እንዲህ አይነት የሰብአዊ መብቶች ረገጣ ካለበት መንግስት ጋር ፍቅርና ስምምነት ውስጥ የሚገባው እያሉ የሚያነሱ አሉ። ኤርትራን የአፍሪካ ሰሜን ኮሪያ እያሉ ነው የሰብአዊ መብቶች ተሟጋቾች የሚጠሯት። ለዚህስ ምንድን ነው ያላችሁ ሀሳብ እናንተ? ይቀጥሉ ዶክተር ብሮክ ይሄ አሁንም የኤርትራ መንግስት አጣብቂኝ ውስጥ ይከተዋል ለምንድን ነው የሰላምን ዘንባባ የኤርትራ መንግስት ተቀበለ ይሄ እሰየውም ያሰኘ ነው ነገር ግን የኤርትራ ህዝብ ደግሞ የሚፈልገው ብዙ ጥያቄዎች አሉ የዲሞክራሲ ነጻነት የፕሬስ ነጻነት ህገ መንግስቱ ያውረቆ ተቀምጦ ምንም ተግባራ ላይ አልዋለም ፓርላማ ሸንጎ እስካሁን አልተሰበሰበም ብዙ አመቱ ነው እዚህ ላይ ተመስርተው ነው ተቃዋሚ የኤርትራ ድርጅቶች ሲቪክ ድርጅቶች የተማሪዎች ማህበር መምህራን ማህበር ውጭ ያሉ ስደተኞች በሙሉ ይሄ ነገር መቼ ነው የሚንቀሳቀሰው በሚል በታላቅ ጉጉት እየጠበቁት ነው ያለው። ሰላሙን ተቃዋሚውም ደጋፊውም ሁሉም ይደግፈዋል። እና አሁን ወደ ጥያቄ ስመለስ ልክ ውጭ ያሉ የኤርትራ ተቃዋሚዎች አሁን ያለው በፕሬዚደንት ኢሳያስ አፈወርቂ የሚመራው መንግስት የፈለገውን ድርድርና ውል ከኢትዮጵያ መንግስት ጋር ቢያደርግ ምን ያህል ልጅትመሲ ህጋዊነት አለው የሚል ጥያቄ ነው የሚያነሱ። ምክንያቱም ነገ የኤርትራ ህዝብ ደግሞ ልክ ኢትዮጵያ ውስጥ የታየ ሁኔታ ሁሉ እንቅስቃሴ ቢያደርግ ሊያደርግ የሚችላል በቅርቡ የሰላምና የነጻነት በኤርትራ በምድር ኤርትራ የኤርትራ መንግስት እንበሉ ወደፊት ለወጥ ይለወጥ። ምክንያቱም ማንኛው መንግስት ዘላለማዊ ስላልሆነ የሚቀጥለው መንግስት የሚመጣው የኤርትራ መንግስት ጊዜያው መንግስትም ሆነ ህገ መንግስቱን አርቅቆ አዲስ ፓርላማ አሰባስቦ ሁሉም የኤርትራዊ ስደተኛ አገሩ ገብቶ ከሀገሩ ጋር ካለው ጋር ኢትዮጵያን በተመለከተ አቋም ሲወስዱ፣ አሁን የኤርትራን ወክሎ እናገራለሁ የሚለው ያው የፕሬዚደንት ሳያስ አፈወርቂ መንግስት የሚወስደውን ውሳኔዎች በሙሉ በዝርዝር ሁሉንም ባይሆን በከፊል አንዳንድ ነጥቦች ላይ ጥያቄ አንስተው ይሄን አንቀበልም ሊሉ ይችላሉ። ለምን አሁን ያለ መንግስት ህጋዊ መንግስት አይደለም ብለው ከዛ ተነስተው ነው እና ይሄ ወደፊት ሪሊ ኤርትራን አሁንም አጣቂኝ ውስጥ የሚከታት ሁኔታ ነው። ፕሬዚደንት ኢሳያስ የሚወስኑት ውሳኔ በምን ህጋዊ መሰረት ላይ ተመስርተው ነው? አዎ የአገሪቷ ሀገር ኤርትራ አባት ናቸው፣ ብዙ አስተዋጽኦ አድርገዋል ግን በህጋዊነት አኳያ ሲወሰድ ሁለት ሉላዊ መንግስታት ሲደራደሩ በተለይ ቦርደር ወሰንን በተመለከተ ለዘላለማዊ ኢምፓክት እና ተጽዕኖ የሚያደርግ ሁኔታ ሲታይ ነገ ብዙ ነገሮች ሊነሱ ይችላሉ። እሳቸው በወሰዱት ውሳኔ ላይ እና ይህ ላይ ተመስርተው ህጋዊ የሆነ ጥያቄ ነው የሚያነሱት እና እኔ እንደው የምመኘው ህልም ሊሆን ይችላል፣ በዚህ በነካ እጃቸው ፕሬዚደንት ኢሳያስ አፈወርቂ ሀገራቸውን ከፍተው ኢትዮጵያ እንደምናየው ተቃዋሚ ድርጅቶችን በሙሉ ዶክተር አብይን እንደተቀበሉት እጃቸውን ከፍተው ቢቀበሉ የኤርትራን ችግር ቢፈቱ ፕሬስ ነጻነትን መደብያ ተቃዋሚ ፓርቲዎች ሀገራቸው ግቡ ቢሉ ኢትዮጵያ እንደምናየው የሚያስደስት ሁኔታ ነው። ሁሉም እየገባ ነው። ኢትዮጵያ ሀገር ኤርትራም እርቅና ሰላምን ፍቅርን የሚለውን ነገር ዝም ብሎ ከኢትዮጵያ ጋር ብቻ ወንድም ከሆነ ኢትዮጵያ ጋር በመነጋገር ቦርደሩ ላይ ብቻ አተኩሮ የኤርትራ ውስጣዊ ችግሯን ወደ ጎን በማድረግ የኤርትራ ችግር ይፈታል ብዬ አላምንም። እስቲ ዶክተር ተስፋ ማርያም የሚያክሉት ነገር ካለ እሺ። በደንብ እንጂ በደንብ በጣም ነው። አመሰግነው መጀመሪያ፣ እንግዲህ ነገሮቹን በሁለት እንክፈላቸው። የኤርትራ ህዝብ እንዳያችሁት እንግዲህ ደግነቱ ለኢትዮጵያ ያለው ፍቅር ለጎረቤቶቹ ያለው ፍቅር ለሰላም ያለው ጥማት እንግዲህ ተረጋግጠዋል። የኤርትራ ኤርትራ ሆና መምጣት የታሪክ ጉዳይ ነው። እኔና እናንተ ያደረግነው ነገር አይደለም። ባለፈው እንዳሰብኩት ኤርትራ እንግዲህ ታሪክ ወለዳት። ልክ ኢትዮጵያ እንደተወለደችው፣ ኬንያ እንደተወለደችው፣ ሌሎች ሀገሮች እንደተወለዱት ኤርትራም ተወልዳለች። ለዚህ ጉዳይ እንግዲህ የኤርትራ ህዝብ እኔ እስከ ማውቀው ድረስ በእኔ ምስክርነት ሁለት ወይም ኢትዮጵያን ይመሩ የነበሩት ሰዎች ከእነሱ ኢትዮጵያን አዝምተው የቀረቡት ሰዎች እንግዲህ ለመብቱ የታገለ ህዝብ ነው እና እነዚህ ደግሞ በጣም ግዙፍ ሀገር የሚመሩና ታላላቅ መሪዎች በዓለም ደረጃ የነበሩት ሰዎች ሆነው አሁን እንግዲህ የኤርትራ ህዝብ ክቡር ፕሬዚደንት ኢሳያስ አፈወርቂ ይሸነፋል የሚል ምንም ምንም ጥርጣሬ የለኝም። የኤርትራ ህዝብ ከኢሳያስ በጣም ይበልጣል። ኢሳያስ ግን በአሁኑ ጊዜ የኤርትራን ጥማት የኤርትራን ፍርሀትና ስጋት ኢምቦዲ አድርገዋል። በኤርትራውያን እንግዲህ ኢትዮጵያን አሁን እዚህ ልነግራችሁ ንፈልገው በኤርትራ ውስጥ ከኢትዮጵያ ጋር ያለን ግንኙነት የፍቅርና የፍርሀት ግንኙነት ነው። በአሁን እንግዲህ የተፈታ ይመስላል። ኢሳያስ እንግዲህ በዚች ደረጃ ኤርትራን ወክሎ መናገር የሚችል መሪ ነው። በዚህ ምንም አትጠራጠሩ። ምክንያቱም የጠረፉ ጉዳይ መጀመሪያ በዓለም ህግ እኔና እናንተ ስንማር እነዚህ የኤርትራ ጠቅላይ ግዛቶች አስራ አራት ጠቅላይ ግዛቶች ሲባሉ እናቋለን። ምን ምን እንደነበረ ማፉ ኤርትራ የምትጠይቀው ያሁን ይህንን ማፍ ያ ነገር እንዲሰመር ነው። ምንም አዲስ ነገር የለውም እና በዚሁ እንግዲህ ኢሳያስ የሚያደርገው ወይም የአሁን ያለው መንግስት የሚያደርገው ስምምነት ቋሚ እንደመሆን ምንም ጥርጥር የለኝም። በቦርዶሩ በሚመለከት ጉዳይ የማንም የኤርትራ ሰው የኢትዮጵያ መሬት አይፈልግም። የኢሮብ መሬት የሚፈልግ ኤርትራ በፍጹም የለም። በኤርትራ ውስጥ የኢሮብን ማንነት ወይም ማንም ሰው ኢትዮጵያዊ አይደለሁም ብሎ የሚያስብ ካለበት ምንም አይነት ኢትዮጵያ ኤርትራዊ ሁን ላልለውም፣ አንድ ኤርትራዊ ብሎ የሚያስብ ደግሞ ኢትዮጵያ ሆነ መገደድ የለበትም። ግዛቶቹ ግን ከቅኝ ግዛት ከአውሮጳ ከበርሊን ኮንፈረንስ ጀምሮ ከድሮን ጀምሮ በተነበሩ ስምምነቶች ይደረጋል። በሰላም እንኖራለን። ከተፈለገም ሁለት ዜግነት እንሰጣለን። ምንም ችግር የለውም። በቦርደር በሚመለከት ጉዳይ ፕሬዚደንት ኢሳያስ አፈወርቂና ዶክተር አብይ የሚያደርጉት ነገር ሁለቱን መንግስቶቻቸው እንደሚወክሉ ምንም ጥርጥር የለኝም። ከዚህ እንግዲህ በማያስፈልገው ነገር እንዳንሄድ ይህ ነገር ተደርጎ ሲያበቃ ግን ሁላችን ከኔ ጀምራችሁ ከኤርትራ መንግስት እንግዲህ አንድ በአንድ መብታችን እንጠይቃለን። እስካሁን ድረስ መጠየቅ ያልፈለግ ነው። ያውም አንዳንዱ ኤርትራውያን ኮንስፒረሲ ነው የነገር ሳያ ወያኔ ስምምነት አላቸው በሚለው ነገር ፈርቶም የነበረውና ይችን ነገር በምትፈታበት ቀን ቦርደሩን ጉዳይ ከተፈታ በኋላ የኤርትራ ሕዝብ በእርግጥ ለህገ መንግስቱ ተግባራዊነት ይጠይቃል። በአስራ ዘጠኝ ዘጠና ሰባት የጸደቀ ህገ መንግስት ስላለን ያ ነገር እንዲታወጅልን እንጠይቃለን። ብሔራዊ ውትድርና እንዲቆምልን እንጠይቃለን። የፖለቲካ እስረኞች እንዲፈቱ እንጠይቃለን። ለምን ከራስዋ ጋር ያልታረቀች ኤርትራ ከኢትዮጵያ ጋር መታረቅ አትችልምና የውስጣችን ሰላም የሌለኝ ሰዎች ከሌላ ጋር ሆነን በሰላም መኖር ስለማይቻል እና ሁለታችንም ይህን መብታችን እንደምንጠይቅ ምንም ጥርጥር የለንም። ብዙ አትጠራጠሩ ኢትዮጵያውያን ወንድሞቻችን አንድ ሆነን የኤርትራ ህዝብ መብታችን ፕሬዚደንት ኢሳያስ አፈወርቅን እንደምንጠይቅ እርግጠኛ ነኝ እና የተቃዋሚዎቹ ምናምኖቹ የሚለው ነገር እርሱ፣ የኤርትራ ህዝብ ግን መብቱን ይጠይቃል። አቶ ሰለሞን አንድ መጨረሻ ነጥብ ብናገር ይፈቀደልኝ። እሺ፣ ይጨምሩ ዶክተር ብሩክ ምንድን ነው ምለው፣ የወሰን ጥያቄ የመሳሰለው ጉዳይ በእኔ ግምት ሌላ መብት መጠየቅ ሌላ ሊሆን አይችልም። ሁለቱንም ፓራለል ማካሄድ ይቻላል። ለምሳሌ አሁን ኢትዮጵያ እንደምናየው፣ ለምሳሌ በብዙ ዓመታት የኤርትራ መንግስትም ሲያቀርበ የነበረው ሁኔታ ምንድን ነው? የኤርትራ ጥያቄዎች በሙሉ ኤኒ የኤርትራ ጥያቄ፣ የመብት ጥያቄ፣ የህገ መንግስት ጥያቄ፣ የመነፃነት ፕሬስ ነፃነት ጥያቄ የወሰኑ ችግር ሳይፈታ መነጋገር አንችልም፣ አይቻልም ፓርቲዎች ማንፈቅድ በሚል ነው። እኔ ይሄ ቅምዝምዝ ወዲህ መሰር ምን መሬት ወዲያ እንደሚባለው ማለት ሁለቱንም ማካሄድ ይቻላል። ይህን ሰበብ አድርጎ አንድን ህዝብ እንደልበልህ ይሄ ካልተፈጸመ ቦርደሩን ካልጨረስን ነጻነት አልሰጥም ማለት አይዶ ነው። በዲሞክራሲ ማካሄድ በሌላም አለም አካሄድ በጣም ከባድ ከባድ ሁኔታ ነው። እኔ በዛ መታየት ያለበት ይመስለኛል። ልክ አሁን ኢትዮጵያ ህዝብ እንደሚያደርገው ማለት ነው። ስለ ቦርደሩ የተነጋገረ ስለ መብት ነጻነት እያለ ጥያቄዎቹን ያደርጋል እና እንግዲህ ይህንን በዚህ መልክ አየ ነው ወደፊት እንግዲህ ኤርትራ ህዝብ ራሱን የበጀውን ኤርትራ ህዝብና ኤርትራ ዜጎች ነው የሚያውቁት። እሱም ማለት ምንድን ነው ሁለቱ ነጣጥለው ነው የሚያዩት? እሱ አንድ ላይ ነው የሚያዩት። መብትን እየጠየቁ ወሰናቸው ማስከበር አይቻልም እንዴ ኤርትራኖች? ይቻል ይመስለኛል። እኔ በግሌ እንደ አንድ ጎረቤት ሀገር እንደ አንድ ኢትዮጵያዊ ሳዩ እና ይሄ ይመስለኛል ኤርትራን መንግስት ኤርትራን ተቃዋሚ የኤርትራን ደጋፊዎች የሚለያየው እርስ በርስ የሚያናቁረው እዚህ ነጥብ ላይ አቋም መውሰድ አለመቻላቸው ይመስለኛል። የሚል አስተያየት በመስጠት አመሰግናለሁ። አቶ ሰለሞን እሺ በጣም አመሰግናለሁ። እንግዲህ ሁለታችሁ ት ግን ከዚች ከዶክተር ብሩክ ጋር ወንድሜ የዶክተር ብሩክ አሁን ያሉት በደንብ ነው ምስማማው። የእኛ ስንፈት እንግዲህ ኤርትራውያን በብዙ ነገር ራሳችንን ደህና ሰዎች ነን እንላለን። በዚች ጉዳይ እርግጠኛ ነኝ አወሰንፈናል። ሁለቱን አብሮ ማድረግ ነበረብን። የቦርደሩ ጉዳይ አንድ ነው፣ የውስጣችን ዲሞክራሲና ሰላምም ሌላው ነገር ነውና ሁለቱን አብሮ ማድረግ ነበረብን፣ አላደረግንም። ሽንፈ ሽንፈ የእኛ ስምትና ነው። ከአሁን ጀምሮ ግን ይቺ የቦርደር ጉዳይ በእኔ በኩል በእኔ በተስፋ ማርያም በኩል እንግዲህ እንደተጨረሰች፣ ከኢትዮጵያ ጋር ችግር አለ ያለው መሬታችንና የሚለው ነገር ምንም ምክንያት ሊሆን እንደማይችል በራሴ በኩል ወስኛለሁ። አምሹር ብዙ ኤርትራውያንም እንደዛ እንደሚወስኑ እርግጠኛ ነኝ። ሁለቱም ነገሮች አብሮ መውሰድ ነበረብን አላደረግንም። ከዛሬው ጀምረው ግን የውስጣችንን ሰላም የውስጣችንን ዲሞክራሲን እንሰራለን። ከሁሉም ግን የመጨረሻው ቃል እዚች ልጠይቅ። ዶክተር ብሩክ የኤርትራ ሁለት ህዝቦች አይጣሉም፣ ሁለት መንግስቶች ነው ያጣሉን። ለወደፊቱም አብረን እንድንሄድ ይህ የህዝብ ግንኙነት የሚለው ነገር ከመንግስቶች ውጪ የኤርትራና የኢትዮጵያ ወዳጅነት ማህበር የሚለው ነገር እንጀምረው በሀገር ደረጃ በኢንስቲትዩሽን ደረጃ እንጀምረውና በሚደረጉት ነገሮች ሁሌ አንድ ቃል ሆነን ለሁለቱ ህዝቦች የሚበጁት ነገሮች ለማንሳት ለምን አንነሳ? ምን እና እርስዎ ዶክተር ብሩክ ሶስተኛችንም ሶሎሞን ሆነ ለምን ዛሬ አንጀምራትን? ና ልጅችን ማህበር ለምን በየ ከተማ አቋቁመን አንጀምራትም? ለወደፊቱ ያለው ልማታችንን አብሮ ለመስደድ ህዝቦቹንም አብሮ ከሁሉም ማንም መንግስት መጥቶ እንደማያጣላቸው መሰረት ለማድረግ ትልቅ ሀሳብ ነው። ዶክተር ብሩክ የሚያክሉት ነገር አለ በመጨረሻ? አሁን ወንድም ያሉትን መቶ መቶ ደግፋለሁ እያንዳንዱ ኢትዮጵያን ኤርትራዊ ተማሪዎቹም፣ ሴቶችም፣ ወጣቶችም፣ ምሁራንም እንደ ዶክተር አይነት የመሳሰሉት በያገሩ በአውሮፓ፣ በአሜሪካ በኢትዮጵያም ኤርትራም ከቻሉ የኤርትራ ወንድሞቻችን እህቶቻችን፣ ምሁራኖች ውስጥ አገራቸው ሆን እኛ ኢትዮጵያኖች አሜሪካም ሀገራችን የተመላለሱ እንደምናደርገው በዚህ ጉዳይ ቢንቀሳቀሱ ትልቅ ትልቅ ውጤት እናመጣለን ነው ምለው እና ከወንድሜ ጎን እንቆማለሁ። በቅርብ ጊዜ መጀመር አለብን ነው ምለው እና ይህን ስላነሱ ወንድሜን በጣም እናመሰግን ወዳለ በጣም መልካም እንግዲህ፣ እኔም እድለኛ ነኝ። ይህንን ህብረታችሁን ስትጀምሩ እዚህ እማኝ መሆኔ እኔ ተጠናክሮ ይቀጥላል የሚል እምነት አለኝ። ዶክተር ብሩክ ዶክተር ተስፋ ማርያም እጅግ በጣም አድርጌ አመሰግናለሁ። ሰሞኑንም እመለሳለሁኝ በሰብአዊ መብቶች ብቻ ሳይሆን የሁለቱ ሀገሮች ግንኙነት ጉርብትና በዘለቀ ሁኔታ ሊሄድ የሚችልበት መንገድ አለ ወይ? ፍሬው ምንድን ነው? ለአካባቢውም ለሁለቱ ሀገሮችም የሚሉ ሌሎችም ጥያቄዎች ይዤ ሰፋ ላለ ትንታኔ ይመለሳለሁኝ። በጣም እግዚአብሔር ይስጥልኝ ዶክተር ተስፋ ማርያም እና ዶክተር ብሮክ በጣም ነው አመሰግነው፣ ደስ እያለኝ ለሚቀጥለው ማብረ ብዚህ እንተባበራለን። ደህና ምሽት